ሙስሊሙ ማህበረሰብ የኢድ አልአድሃን በዓል ሲያከብር አንድነቱን በማጠናከርና ይቅርታን በማብዛት እንዲያከብር ጥሪ ይቀርቦለታል። 1439ኛው የኢድ አልአድሃ ወይም አረፋ በዓል የእምነቱ ተከታዮች በተገኙበት በአዲስ አበባ ስቴዲየም ተከብሯል። ሙክታር ጀማል ስነስርአቱን ተከታትሏል። የዒድ አልአድሃ ወይም አረፋ በዓል ዛሬ በመላው ኢትዮጵያ በድምቀት ተከብሯል። በአዲስ አበባ ስቴዲየም የተከበረው የበዓሉ ስነ ስርዓት በሺዎች ምእመናን የተሳተፉበት ሲሆን፣ ከወትሮው በተለየ በምእመናኑ ላይ ደስታና የተረጋጋ መንፈስ ይታያል። ከንጋት ጀምሮ በዓሉን በተክቢራ ሲያደምቁ የነበሩ ምእመናን በፕሮግራሙ መክፈቻ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ ቀዳሚ ሙፍቲ ሐጂ ኡመር እድሪስ እስልምና የውግዘት የመግደል እና ልዩነት የሚፈጠርበት እምነት አይደለም ብለዋል እስልምና እንዲህ አይነት ነገሮችን ያወግዛል ካሉ በኋላ፣ አንድ ኢስላም ለራሱ የሚወደውን ለወንድሙ ይወድ ዘንዳ እምነቱ ያስገድዳልም ብለዋል። ነቢያችን አለ አፍሉ ሰላቱ ወሰላም ቀን እያንዳንዱ ሙስሊም ለሌላው ወንድሙ ለራሱ የሚያስደስተውን ለቤተሰቡ የሚያስደስተውን ለወዳጁ ለዘመዱ የሚያስደስተውን ለሌላው ወንድሙ ታልተመኘ ታልተ ደሰተ ትክክለኛ ሙዕሚን አይደለም ከእምነት ውጭ ነው የሚል ከባድ መልእክት አስተላልፈዋል። ከተቀዳሚ ሙፍቲ ሀጂ ዑመር በመቀጠል ንግግር ያደረጉት የሙስሊሙ መፍትሄ አፈላላጊ ኮሚቴ ሊቀመንበር እና የኢትዮጵያ ሙስሊም ተቋማት ለውጥ የጋራ ኮሚቴ ተወካይ የሆኑት ኡስታዝ አቡበከር አህመድ ናቸው። ኡስታዝ አቡበከር በአንድነትና ፍቅር ላይ አብዝተው የመከሩ ሲሆን፣ ኢድን ስናከብር አንድነትን እያጠነከርን፣ በእስልምና መርህ መከባበርን እያጎለበትን መሆን አለበት ብለዋል። ኢድ ለሙስሊሞች ታላቅ ትርጉም አለው። ሙስሊሞች ደስታቸውን ሲገልጹ አላህ የደስታ ድልን ሲከፍትላቸው በመካከላቸው ያለውን ግንኙነት፣ መከባበር፣ መተሳሰብ፣ አንድነት እያጠናከሩ መሆኑ እስልምና መርህ አድርጎ የመጣበት የአንድነት የመከባበር የመተሳሰብን መርህ ተግባራዊ የማድረግ አንዱ አካል ነው። ዛሬ ላይ የዛሬውን ኢድ በተለይ ለየት የሚያደርገውና ታሪካዊ የሚያደርገው አገራችን ትልቅ የለውጥ ጎዳና ላይ ባለችበት ሁሉም ማህበረሰብ በአንድነት በመከባበር በመተሳሰብ እጅ ለእጅ ተያይዞ ይቅርታና ፍቅርን ብቻ ምራ አድርጎ እንዲጓዝ ከመሪያችን ዶክተር ጠቅላይ ሚኒስትር አብይ አህመድ መሪነት እሳቸው ጋር ያሉት የካቢኔ አባላቶች እየሰሩትን ያለው ስራ ለእኛ ኢዳችንን ታሪካዊ እንዲሆን ያደርገዋል። የዕለቱ የክብር እንግዳ ሆነው የተጋበዙትና ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማን በበኩላቸው ተከፋፍሎ የቆየው የሙስሊሙ ማህበረሰብ አንድነት እየተጠናከረበት ያለው ወቅት መሆኑ ይህ ጊዜ ለየት ያደርገናል በማለት ንግግራቸው ውስጥ ጠቅሰዋል። ኢንጂነር ታከለ የእንኳን አደረሳችሁ መልእክታቸውን በእስላማዊ ሰላምታ በመጀመር ለምእመናኑ አድርሰዋል። አሰላም አሌይኩም የተከበሩ ሙፍቲ ሀጂ ዑመር፣ የተከበሩ ሼህ ሙሐመድ ሸሪፍ፣ የምንወድ የምናከብርህ ወንድማችን ኡስታዝ አቡበከር አህመድ፣ የተከበራችሁ አስተባባሪ ኮሚቴዎች፣ የተከበራችሁ የከተማችን ሙዝሊም ወገኖቼ እንዲሁም በመላ ሀገራችን የምትገኙ የእስልምና ሃይማኖት ተከታይ በዚህ በሃይማኖት ተከታዩ ዘንድ በታላቅ ድምቀት የሚከበሩ የዒድ አል አድሃ አረፋ በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ዒድ ሙባረክ። መጾም፣ መጸለይ፣ ወይም ዱዓ ማድረግ ወደ ፈጣሪ መቅረብ፣ ክፉ ምግባርን መኮነን የሁሉም ሃይማኖት ተቃዋሚ ስርዓት ክንውን ተደርጎ ይወሰዳል። አረፋ ደግሞ በእስልምና ሃይማኖት ትልቅ ስፍራ የምሰጠው ታላቅ በዓል ነውና በድጋሚ እንኳን ያደረሳችሁ፣ እንኳን ያደረሰን ለማለት ወዳለሁ። ከዚህ ቀደም ሲከበሩ የነበሩ የኢድ በዓሎችን በተመለከተ የሀገሪቷ ምዕመናን የተለያየ ትዝታዎች ያላቸው በተለይ ዘመድ ተራርቆ አንደኛው ከሩቅ ሆኖ የሚነፋፈቅበት በሀገር የሰገደና ኢዱን ያከበረ ደግሞ በውክቢያና ተቃውሞ የተጠመደበት ነገር ግን ዛሬ በተረጋጋ መንፈስ ሁሉም ነገር ሰላምና ፍቅርን በሚሰብ ከአየር እየተከናወነ መሆኑን የገለጹልኝ ከ24 ዓመት በኋላ ወደ ሀገራቸው ገብተው በምድር ኢትዮጵያ በዓል እያከበሩ ያሉት የእስልምና እምነት ምሁሩ ሼህ ሰይድ አህመድ ሙስጠፋን ቢሆኑ፣ የሚሰማቸው ስሜት የተለየ ነው። ከ24 ዓመታት በኋላ ነው ነገር ይገብች ለበዛሬው ወለት ለመስጊድ ያጫልኩት አልহামዱሊላህ እንግዲህ ብዙ ጊዜ ብቆይም አሁን በጥሩ አጋጣሚ በጥሩ ሁኔታ አገሬ ገብቼ ከወገኖች ተከላከለ በዚህ ቦታ በመገኘቴ ከፍ ያለ ደስታ ይስማኝ በቢላል ሬዲዮ ድምፁን ሲያስተጋባ የነበረው ጋዜጠኛ ካሊድ ሙሐመድን ቢሆን ከ3 እስራት ስቃይ በኋላ ከእስር ወጥቶ ኢድን በጋራ ሲያከብር የለፉና የታገሉበት መና አለመሆኑን ነው የሚናገረው ላይ ፊት ዛሬ ደስታ ፊት ነው። በጣም የሚያስደስት ነው። ከብዙ ዓመት በኋላ ይሄ ነገር መፈጠሩ ትልቅ ደስታ ስለሆነ ይሄ ነው የኛ የታገለበትም አላማ። ትግሉ ይሄ ነው ዋናው ነገር ማለት ነው። ስለዚህ ሙስሊሙ ማህበረሰብ ለታገለበት አላማ ደስታን ዛሬ ላይ አግኝቶ መላው ሙስሊም ማህበረሰብ በዚህ መልኩ ተደስቶ ዛሬ ያው በዓሉን እያከበረ ነው ማለት ነው የሚገኘው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።